ክቡራትና ክቡራን አድማጮች፣ ዛሬ በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው የማርቲን ሉተር ኪንግ ቀን። ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ መታሰቢያ በአውሮፓውያን የዘመን አቆጣጠር እንዲህ እንደ ዛሬው በየአመቱ ጥር ወር በገባ ሶስተኛው ሰኞ የልደት ቀናቸውን ጥር አስራ አምስትን አስታኮ ይከበራል። የዛሬውን የመታሰቢያ ቀናቸውን ምክንያት በማድረግ የጥቁር አሜሪካዊውን ሰባኪና የመብት ታጋይ ሕይወትና ስራ ለሚዘክር ቅንብር አንድ እንግዳ ጋብዘናል። እንግዳችን አቶ ቴዎድሮስ አበበ በሙያቸው እዚህ ዋሽንግተን ዲሲ በሚገኘው የሃዋርድ ዩኒቨርሲቲ ሲኒየር አርካቪስት ማለትም የቤተ ክምችት ከፍተኛ ባለሙያ ሲሆኑ በሥነ ግጥምና ታሪክ ነክ ጉዳዮች ጽሁፎቻቸውም ይታወቃሉ። አቶ ቴዎድሮስን ያነጋግረው አሉላ ከበደ ነው። አቶ ቴዎድሮስ አበበ ለጊዜው አመሰግናለሁ። ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ በነፍሰ ገዳይ ጥይት ከተገደሉ ዛሬ ሀምሳ አንድ ዓመት ሞልቷቸዋል። ለዚህች ሀገር አዲስ የሚሰኝ የትግል እንቅስቃሴ ያስተዋወቁ ሰው በመሆናቸው ዛሬ ድረስ ይዘከራሉ። እስኪ ከዕለቱ እንነሳ። ይሄ ምናልባትም ፈጥኖ የሚመጣ በሰዎች ልብ ውስጥ ያደረ ካደረጓቸው እንቅስቃሴዎች ሁሉ ጎልቶ ይወጣ የሚመስል አንድ ንግግራቸውን ላስታውስ። ያ ንግግር እርሶ ላይ ያሳድረውን ስሜት በመመልከት እንጀምራለን። አራት ትንንሽ ልጆቼ አንድ ቀን በቆዳቸው ቀለም ሳይሆን በምግባራቸው የሚለኩባት አገር ውስጥ እንደሚኖሩ ዛሬ ህልማለኝ ይላሉ። ረጅም ንግግር ነው፣ ብዙዎችን በተመስጦ የያዘ ዛሬም ድረስ መላልሶ የሚዘከር ከዚህንንደርደር አቶ ቴዎድሮስ፣ ይሄ ንግግር እርሶ ምን ስሜት ይሰጣል? እሺ፣ በጣም አመሰግናለሁ አቶ አሉላ። እውነት ይሄ ቀን በአሜሪካ በህግ የአንድ ክብረ በዓል ሆኖ የሚከበር ቀን ነው፣ ምክንያቱም ትልቅ ሰውን የሚዘክር ቀን ነው። ይህንን አብድሪም ወይም ህልም አለኝ የሚለውን አስቀድመህ ማሳትህ በጣም ገርሞኛል። ዛሬ ጠዋት እንደውም ያንን ንግግር ለልጆቼ ሳሳያቸው ነበረ ቪዲዮን፣ ምክንያቱም ቤትም ዓለም የሚኖር ልጅ ወይም ማንም ሰው አዳምጦት ልቡ ውስጥ የሚገባ ዩኒቨርሳል የሆነ በአጠቃላይ ሰብአዊነትን ለሰው ልጅ ምን ሊሆን እንደሚገባ የሚያስተምር እና አቅጣጫ የሚሰጥ ንግግር ነው ይሄ ታሪካዊ ንግግር። ንግግሩ በሚደንቅ ሁኔታ የቃላቱ ውበት በእውነት የሚረሳም አይነት አይደለም። ደጋግሞም ቢሰማ አይሰልችም። ለምን ለመጀመሪያ ጊዜ ንግግሩን ሳዳምጥ በጣም በጣም ነበር የደነቀኝ። ስለዚህ ንግግር የሚገርመኝ ሌላው ነገር መጽሐፎች ተጽፏል፣ ብዙ መጽሐፎች። አሁን አንድ መጽሐፍ ውስጥ አረፍተ ነገር በአረፍተ ነገር እየተነተነ ደራሲው ይህንን ንግግር ለአንባቢያን አቅርቧል። ሙሉ መጽሐፍ ማለት ሶስት መቶ ገጽ ይሆናል በዚህ ንግግር ላይ ብቻ በመመርኮዝ የንግግሩን ጥልቅነትና ታሪካዊነት እና አይረሴነት በዚህ ራሱ መመዘን ይቻላል። በእውነት ወደ ማንኛውም ቋንቋ ተርጉመን ብናዳምጠው ስለ ሰብአዊ መብት፣ ስለ ሰው ልጅ እኩልነት፣ ዓለም በአጠቃላይ ምን መምሰል እንዳለባት በተለይ የሰብአዊ መብትና የሰው ልጆችን እኩልነት በተመለከተ የሚያመለክት ታላቅ ንግግር ነው እና ለዛ ነው ለዚህ ዶክተር ኪንግ ንግግር ዓለም አትኩሮት የሰጠው። መልካም አቶ ቴዎድሮስ ይህ ያነሱት ነጥብ ለዚህ ውይይት መነሻ ወደ ሆነ ሌላ ጉዳይ ይወስደናል። ለአፍሪካን ሪፖርት ማገዚን እና ለካፕስቶን የተባለ የሃዋርድ ዩኒቨርሲቲ ዜና መጽሔት ላይም ለህትመት የወጣ ነው። ከዚህ ቀደም በግርድፍ ወደ አማርኛ እየመለስኩት ነው። የዶክተር ኪንግ ህልም በኢትዮጵያዊው አይን የቃኙበትን ይመለከታል። ይህ ደብዳቤ ዘረኝነትን በመቃወም ማርቲን ሉተር ኪንግ በበርሚንግሃም አላባማ ያካሄዱትን ነውጥ አልባ እንቅስቃሴ ወይም የተቃውሞ ሰልፍ ተከትሎ ከታሰሩበት እስር ቤት ስምንት ነጭ የደቡብ አብያተ ክርስቲያናት መሪዎች እሳቸው የደቡብ አብያተ ክርስቲያናት መሪም ነበሩና በጊዜው በዚያን ጊዜ በታየ ሁኔታ ያደረባቸውን ስጋትና አስፈላጊ ያሉትን ጥንቃቄ መሰረት ያደረገ ግልጽ ደብዳቤ ነበረ ለዶክተር ኪንግ የላኩት። የምንመለከተው የእርስዎ ጽሁፍ መነሻ ያደረገው የኪንግን ምላሽ ነው። በተለይም የሥነ ጽሁፍ ትምህርት በሚከታተሉበት ፕሮግራም ላይ ብዙ ነገሮችንም እንዲመረምሮ የረዳዎትን ጽሁፍ ዋቢ አድርጋሉ። እስኪ ያስጨብጡን የዚህን ደብዳቤ መንፈ እርሶ ላይ ያሳደረውን ስሜት በጽሁፉም ሊያንጸባርቁ የፈለጉትን ባጭሩ ያስረዱ። ነው በጣም ጥሩ፣ ይሄ ደብዳቤ ሌተር ፍሮም በርሚንግሃም ጄል ወይም ከበርሚንግሃም እስር ቤት የተጻፈ ደብዳቤ የሚለው በጣም ሊነበብ የሚገባ ደብዳቤ ነው። ረጅም ደብዳቤ ነው። ግን ዶክተር ኪንግ እንደሚሉት አንድ ሰው እስር ቤት ብቸኛ ሆኖ ሲታሰር ሌላ ምን ስራ አለው ረጅም ሀሳብ ከማሰብ እና ረጅም ጽሁፍ ከመጻፍ የተሻለ ሌላን ምን ሊያደረግ ይችላል ብለው ይጀምራሉ ይህንን ደብዳቤያቸውን። እጅግ በጣም ብዙ ቁም ነገር የሚያነሱበት ደብዳቤ ነው። ደብዳቤው በተለይ በተለይ የሃይማኖት አባቶች ዝምታን የመምረጣቸውን ወይም ደግሞ ሳይድ ያለመውሰዳቸው ነገር በጣም አድርጎ የሚሞግስ ደብዳቤ ነው። እዚህ ላይ እንግዲህ ይህን ደብዳቤ ስታነብ ሁሉ ሰው መቼ የራሱ የውት ልምድ ነው ያገናዘበ የሚያነበው እና ብዙ ነገር ያመጣብናል እንደ አፍሪካዊ በተለኝ አፍሪካ ኢትዮጵያውያን በተለይ ደግሞ ብዙ የሚያንገበግቡን ጉዳዮች አሉ። ሀገራችን በተመለከተ ወገኖቻችን በተመለከተ እና ያንን ሳነብ ኢሚዲየትሊ የሀገሬን የወገኖቼን ጉዳይ ነበረ አእምሮ ውስጥ የማመላልሰው እና ማንም ኢትዮጵያዊ ይህን ደብዳቤ ቢያነብ ራሱን ወይም ኢትዮጵያን እዛ ደብዳቤ ውስጥ ያገኘዋል። ይሄ ምንም ለእኔ ብቻ ሳይሆን ለማንም እውነት ይመስለኛል ይሄ ነገር። እና ደብዳቤውን በማንበብ ጊዜ አንዱ ያስደነቀኝ ነገር ወይም የዳክተር ኪንግ ቀጥተኛነት ብቻ ሳይሆን ደግሞ የሚጠቀሙባቸው ሎጂካል በምክንያቱም ነው እያስደገፉ ነው የሚናገሩት የሚጽፉት። ለምሳሌ እሳቸውን ፕሪቸር ነበሩ ዳክተር ኪንግ ሰባኪ ነበሩ ሰባኪም ነበሩ የወንጌል እና እንግዲህ እኩልነትን ሰብአዊነትን በተመለከተ እንዴት ነው? የትኛው ነው ትክክለኛው መንገድ? የትኛው ነው ትክክለኛው ሳይድ የሚለውን እያመላከቱ በጣም በጣም ግሩም የጻፉት ትህትና የተሞላ ጽሁፍ ነው። ቁጣ የለውም። ኦፍኮርስ የህይወታቸው ኖቤል ፕራይዝ ያሸንፉበት አንዱም ዋናውም የእሳቸው ነገር ምንድን ነው ኖንቫዮለንስ የሚባለው ነውጣልባ መንገድ መታገልን ነውጣ አልባ የሆነ ትግልን ነበረ ፕሮሞት ያደረጉት፣ እና እዛ ደብዳቤ ውስጥም ይህንን የምናየው። በጣም ሰላማዊ በሆነ መንገድ በአክብሮት ነው ደብዳቤውን የሚሰሙት፣ ግን በጣም ጠንካራ ነው ደብዳቤው። በተለይ ጥቁር አሜሪካኖች በወቅቱ የነበሩበት ሁኔታ ከመግለጽ ባሻገር ደግሞ መስተካከል ያለባቸው ነገሮች ምን ሊሆኑ እንደሚገባ በፖሊሲ ደረጃ እንኳን ብዙ ጠቃሚ ሆኑ ጥቆማዎችን የሚሰጥ ደብዳቤ ነው። ደብዳቤውን ሳነበው እንዳልኩት የአጻጻፍ ውበት እንዳለ ሆኖ የቋንቋ ውበት እንዳለ ሆኖ በዛው ልክ ደግሞ የሚያነሳቸው ቁም ነገሮች ምን ያህል ለሌላውም በየትኛውም ዓለም ለሚኖር ዜጋ ለኢትዮጵያዊም ሆነ ለማንም ምን ያህል በእውነት ለልባችን ቅርብ እንደሆነ ነበር የተገነዘብኩት። ያ ነው በጣም ከሌሎች ያኔ በወቅቱ እንደ ኮሌጅ ተማሪ ካነበባቸው መጽሐፎች እና ጽሑፎች ሁሉ በእውነት ልቤ ነካኝ ጽሑፍ ያ ነበር። በዛ ነው። ይህንንም አሁን የጠቀስከውን ጽሁፍ ለመጽሐፍ መልካም በዚሁ ጽሁፎ የሚጠቅሱትን የዶክተር ኪንግን አንድ ጥቅስ እናንሳ ውይይታችንን ገፋ ለማድረግ። የዘረኝነት ጥቁር ደመና ፈጥኖም ይገፋል ማህበረሰቦቻችን ከተዘፈቁበት ሌላውን ያለመረዳት ድድቅ ጉም ሩቅ ባልሆነ ነገ በፍቅርና በወንድማማችነት ይታያል ይላሉ ተስፋቸውን የሚፈነጥቁበት ጥቅስ ነው በግርድፉ እንደው ስብስብ አድርጌ ነው የመለስኩት ያ ተስፋ ቀደም ብለን እንዳነሳ ነው ብዙ ለውጦች የታዩበት እርሳቸው ያደረጉት እንቅስቃሴ የሰጠውን ፍሬ ያህል መልሶ መላልሶ የሚጎበኝን የሚመስል ዘርን መሰረት ያደረገ ምን ይታዘባሉ? እነኚህ ይሄን የመሰለ መረዳት በጽሁፎ፣ እርስዎ ምሳሌ አድርገው የሚጠቅሱት ተስፋ የሚደረግበት ምልከታ ይሉታል። በጽሁፎ ምን አይነት ተስፋ ይሰጡታል? ዛሬ ካለው ሁኔታ ጋር የሀገርን ጉዳይ የገዛ ሀገሮንም መልከት ታድርገዋልና ዛሬ በኢትዮጵያ ውስጥ ከሚታዩ የለውጥም የትርምስም የግጭትም ከሚመስሉ ሁኔታዎች አንፃር አንዱ ትልቁ ዶክተር ኪንግ ትልቁ ያመለከታቸው ምጥቀት ልበለው በጣም ባለተስፋ ነበሩ በጣም እና ነገሮችን ብሩህ አድርጎ የማየት ጸጋ ነበራቸው። በጽሁፎቻቸውም በነገሮቻቸው ላይ የምንመለከቱ እንግዲህ አንድ ሊደር፣ አንድ መሪ የሚጠበቅበት ይሄ ነው። ህዝብን ኢንስፓየር ማድረግ ለበጎ መንፈስንም አካልንም ለበጎ ማነሳሳት የወደፊቱን ደግሞ ነገር ወደፊቱም ትውልድ የሚሆነውን ነገር ብሩህ አድርጎ የመመልከት ጸጋን ይጠይቃል መሪ መሆን እና ዶክተር ማርቲን ሉተር ኪንግ ይህንን ነበር የሚያደርጉት በንግሮች አ ምክንያቱም ያኔ ማየት ያለብን በተለይ በስልሳዎች ውስጥ የነበረው የአሜሪካ የንግሮች ህይወት እና ከዛም በፊት ከስልሳዎች፣ በሃምሳዎቹ፣ በአርባዎቹ ከዛ በፊት የነበራቸው ህይወት እጅግ በጣም አሰቃቂ ነበር። ስለ ሊንችን እናቃለን። በጣም በጣም በጣም አሰቃቂ ህይወት ይኖሩ ነበረ ፎር ዋይትስ ፎር ብላክስ ተብሎ ኢቨን ውሃ የሚጠጡበት ቦታ እንኳን ለነጭና ለጥቁር የተከፋፈለ ነበር። ጥቁሮች ነጮች የሚገቡበት ሬስቶራንት መግባት አይችሉም፣ ወይም እነሱ በሚሄዱበት አውቶቡስ መተሳፈር አይችሉም። እንግዲህ እንደዚህ አይነት ይሄ አእምሮ ላይ ማየት መጥፎ ተጽዕኖ እንደሚያኖረው እና እንደዛ አይነቱን አፍሪካን አሜሪካዊ ህዝብ ነው እንግዲህ መንፈሱን ለማነቃቃት ይጥሩ የነበሩት ዳክተር ኪንግ። ቀላል ነገር አይደለም። ዝም ብሎ የመብት የእኩልነት ጥያቄ ብቻ አይደለም። ሳይኮሎጂካሊ፣ በስነ ልቦና በኩል በጣም የተጎዳ ህብረተሰብ ነበረ። እና እነዚህ በተለይ ያንን እያዩ የሚያድጉ ልጆች እንግዲህ እንደዚ አይነት ሲስተም ውስጥ የሚያድጉ ልጆች ምን አይነት ምን አይነት የስቃይ ህይወት እንደሚገፉ ለመገመት አቅት ነው። እና ያንን ለማከም ነበር ዳክተር ኪንግ ይጥሩ የነበሩት። እና በንግግሮቻቸውም በጽሁፎቻቸውም ተስፋ ለመስጠት ሞክሩ ነበር። በአብዛኛውም በእውነት በሚገባ አድርገውታል። እና ያ ተስፋ ነው እንግዲህ አሁን የኢትዮጵያንም ጉዳይ አንተ ጠቅሰዋል። በጣም ብዙ ጥቃይ ሲያይ የነበረ ህዝብ ነው ኢትዮጵያ ህዝብ ልክ እንደውም ይመሳሰላል አሜሪካኖች ካሳለፉት ጋር ባለፈው ሀያ ሰባት አመት የምንሰማው ነገር እና የነበረው ነገር በጣም የህዝብን አካላዊ ብቻ ሳይሆን አእምሯዊና ስነ ልቦናዊ ጤና ያቃወሰ ነገር ነበር። ያንን ለማከም ነው እንግዲህ አሁን በዚህ በለውጡ እንደ ዶክተር አብይና እና ቶለማ እየሞከሩ ያሉት ፓራሌል አያለሁ መመሳሰል አያለሁ በዳክተር ኪንግ እና በአሁን ኢትዮጵያ ባገኘቻቸው የለውጥ መሪዎች። ለዚህ ነው ይሄ መልእክቱ የዳክተር ኪንግ መልእክት ሁሌ ለእኛም ሌላው የዓለም ህዝብ ተገቢ ቦታ ያለው ልክት መሆኑን ለመናገር የምፈልገው እንደ ታላላቅ የዓለም መሪዎች ግዙፍ ምልክቶቻቸው ለብዙዎቻችን የደረሱበት ያሉትን መልከት ያደርጋሉ። ለዛሬም ፋይዳ አላቸውና ይላሉ የዶክተር ኪንግን ቃል ዋስና ይላሉ። በጽሁፎ ቅጥ አምባሩ የጠፋ ሁካታ አንድ ቀን ወደ ወንድማማችነት ኅብረ ዝማሬ ስልት መቀየሩ አይቀርም ይላሉ። ይህንኑም ተስፋ ያደርጉና ዶክተር ኪንግ አስደናቂ ህልም ነበራቸው። እንደ ዓለም ዜጋ እኛም ህልማችንን እውን እናደርግ ዘንድ አብረን እንዘምር ያሉበትን ሐሳብ ያነሳሉ። እስኪ ከተስፋ ጋር ይህ ቀን በዓለም ዙሪያ ሲታሰብ ያሉት አድልዎች እንዲስተካከሉ ማሳየት፣ አጉልቶ ማውጣት የሚሞክረውን ያህል ተስፋ ስለማድረግም ናቸው። እና ምን ተስፋ ይፈነጥቃሉ? በጽሁፎ እንደተመለከተ በጣም ጥሩ። በመጀመሪያ ጥሩ አድርገህ ተርጉመዋል። እግዚአብሔር ይስጥልኝ። ኢትዮጵያ ውስጥ ራሱ አሁን ለምሳሌ ከዚሁ ጋር በተያያዘ የለውጥ ተስፋ በጣም በሚደንቅ ሁኔታ ኢትዮጵያዊነት ሲገን፣ የኢትዮጵያ ስትገን እያየን በሌላ በኩል ደግሞ የማይሆኑ ነገሮች እናያለን። ሪሊ በጣም መሰረታዊ ለውጥ እያየን ስለሆነ ሌሎች ጉዳዮች መኖራቸው የማይቀር ነው፣ ግን ተስፋችንን በፍጹም ሊያጨልሙት አይገባም። ምክንያቱም ዋናው ዋናው የተነሳንበት ጉዳይ ወደፊት እንድንሄድ ነው እንጂ ወደኋላ እንድንመለከት ሊያደርጉን ስለማይገባ እና ለአንድነት የመቆምን አላማ ይዘን ከተነሳን ሁልጊዜ የሚያ ተስፋ እያበበ ነው የሚቆየው ብያምናለሁ። እና ያም ነው ዶክተር ኪንግ እና ሌሎችም የሲቪል ራይትስ ሙቭመንት መሪዎች ወደፊት እንዲሄዱ ያደርጋቸው የነበረው። በጣም ብዙ ስቃይ ይደርስባቸው ነበር። ብዙ ጊዜ እስር ቤት ገብተዋል። በአንድ አጋጣሚ በርሚንግሃምን የማየት እድል ነበረኝ በስራ ምክንያት እና በርሚንግሃም ውስጥ የሲቪል ራይትስ ዲስትሪክት የሚባል ቦታ አለ። ከተማ ውስጥ በቱሪስቶች በጣም ይጎበኛል። እና እዛ ውስጥ በጣም ብዙ ማስታወሻዎች አሉ ሲቪል ራይትስን በተመለከተ ያንን ቦታ ከተመለከትኩ በኋላ አንድ አጭር ግጥም ጽፌ ነበረ ኢትዮጵያ የሚል እኛ ኢትዮጵያውያን ሌላ ታሪክ ስና ሁል ጊዜ ወደኛውን መልሰዋለን እና አጭር ግጥም ነች ፈተና የሚለው መጽሐፍ ውስጥ ያለው ግጥም ለአንበብልህን ኢትዮጵያ ነፃነትን ሰብአዊ መብትን ክብርን እኩልነትን ተርበውና ተጠምተው በነጭ የዘረኝነት ሰንሰለት ታስረውና ተገርፈው የሰውነት ማዕረግ ተነፍገው በጥቁርነታቸው ተንቀው በሩብና በሲሶ በግማሽ ዜግነት ተዋርደው በአገራቸው በሊንቺንግ ሽብር ታፍነው እንደ ዱር አውሬ ታድነው የተቀበሉትን መከራ ስለሚያውቁ ከትግላቸው ታላቅ ክብር ይሰጣሉ ለእኩልነት ተጋድሏቸው። በአንጻሩ እኛ ነፃ ሀገር ውስጥ ተወልደን የነፃነት ውርስ ታድለን የነፃ ሀገር ነፃ ዜጋ የመሆንን ጸጋ ወርሰን ተላብስን ስለኖርን ነፃነት ረከሰብን፣ ኢትዮጵያዊ ማንነት በእጅ የያዙት ወርቅ ሆኖብን ይላል ግጥሙ። እና ዋናው ለታሪካችን ለማንነታችን ክብር እንስጥ የሚለው ነው መልእክት። ዳክተር ኪንግ ህይወታቸው ሲቀጠፍ ሲያልፉ ሰላሳ ዘጠኝ ዓመታቸው ነበር እድሜያቸው ገና ወጣትነታቸው ያለፉ በጣም በሰላሳ ዘጠኝ ዓመት ውስጥ ግን አቺብ ያደረጉት ነገር እጅግ በጣም ይደንቃል። ኖቤል ፕራይዝን ከማሸነፍ አንስቶ የአሜሪካን የሰብአዊ መብት ጉዳይ ሬቮሉሽናይዝ እስከማድረግ ድረስ ትልቅ ስራ የሰሩ ሰው ናቸው። ፒኤችዲ ዲግሪም አላቸው ከቦስተን ዩኒቨርሲቲ የተማሩ ሰው ናቸው። ግን አሁን ዛሬ ስናይ ደግሞ በሺዎች የሚቆጠሩ ነገሮች በዳክተር ኪንግ ስም ተሰይመዋል፣ አመት በዓልን ጨምሮ ማለት ነው። የነ ሊንከን እና የነ ዋሽንግተን ሞኒመንት ባለበት ዋሽንግተን ዲሲ ውስጥ ሌላው ትልቁ ሀውልት የማርቲን ሉተር ኪንግ ሀውልት ነው። መንገዶች፣ ህንፃዎች፣ ኮሚኒቲ ሴንተርስ በጣም ብዙ ነገር በስማቸው ተሰይሞ፣ ለምን ያደረጉት ትልቅ ስራ ሀውልት የሆነ ስራ ይሄ ሀገር ዋጋ ስለሰጠው ነው። አይሆፕ እኛም በሀገራችን ለሀገር እንደዚህ የሰሩትን ሰዎች የምናስታውስ ሰዎች፣ ህዝቦች፣ ሀገር እንደሚያደርገን ተስፋ አደርጋለሁ። እግዚአብሔር ይስጥልኛ ሉላ። አመሰግናለሁ አቶ ቴዎድሮስ አበበ፣ የዶክተር ኪንግ ህልም በኢትዮጵያዊ አይን በሚለው ጽሑፎ መነሻነት ለሰጡን አስተያየት ለጊዜውም አመሰግናለሁ። እግዚአብሔር ይስጥልኝ። በራዲዮ መጽሔት በስነ ግጥም ተሳትፎ መልሰ እንደምናገኘውም ተስፋ አድርጋለሁ። እግዚአብሔር ይስጥልኛለሁ።